ዛሬ ሰማሁ ዜና እስክንድር ነጋ አንዱ አለም አራጊን ጨምሮ ሌሎችም እስረኞች እንደሚለቀቁ ነው። ይሄንን ቃል ከአንቺው ልስማ ብዬ ነው። መጀመሪያ እንኳን ደሳለሽ፣ ጋዜጠኛ ሰርካልም ፋሲል እንኳን አብሮ ደሳለን። አሁን በምን አይነት ስሜት ውስጥ ነው ያለሽው? እስካሁን ባለው ሰዓት ውስጥ የተደወለልሽ ስልክ አለ ወይ? በምን ሁኔታ ላይ ነው ያለሽ? ያለሽን ስሜት ልወቀው። አሁን ያለሁት ስሜት በጣም በተዘበራረቀ ብዥታ ውስጥ ነው። አላውቀውም፣ ይሄ ነው ብዬ ልገልጽልህ አልችልም። ፍጹም እኔ አይደለሁም ያለሁት የነስክንድርን የፍች ዜና መሰማት ተከትሎ በጣም ብዙ ስልኮች፣ በጣም ብዙ ሜሴጆች፣ ሰዎች ደስታቸውን እየገለጹልን ያለሁት በዚህ አጋጣሚ ለብዙሀኑ አልመለስኩም፣ ይቅርታ ጠይቃለሁ። ምንም ስልክ ለመመለስም ለማውራትም የሚያስችል አቅም ላይ አይደለሁም ያለሁት ግን ግርግር ብያለሁ። ያልመለስኩላችሁም ካላችሁ በጣም ይቅርታ። አልተረጋጋሁ ሆኜ ነው ዜናው የሆነ ብዥታ ውስጥ ከተተኝ ምንድሆን አላውቅም። ብዙ ነገር አሳልፍ ያለው ብያስባለሁ። ጠንካራ ነኝም ብያስብ ነበር። አሁን ላይ ያለው ስሜት ግን ያኛው አይደለም። ጋዜጠኛ እስክንድር ነጋ ምን ያህል እንደታሰረ አመት ምህረቱ እንደ ምን ያህል ጠቅላላ አሁን ታስታውሽ ይሆን? አዎ፣ እንዴ በደንብ አስታውሰዋለሁ። የታሰረው በሁለት ሺህ አራት ሮብ ቀን ከቀኑ ዘጠኝ ሰዓት ተኩል ናፍቆትን ከትምህርት ቤት ይዞ ሲመጣ ነው። ቀኑንም ሰዓቱንም እለቱንም አስታውሰዋለሁ። ሁለት ሺህ አራት መስከረም ስድስት አመት ከአራት ወር ሆኖታል ከታሰረ። ናፍቆት ልጁስ ናፍቆት እስክንድር እንዴት ነው? እድሜው ስንት ነው አሁን? ናፍቆት አሁን የአስራ አንድ አመት ከአራት ከአምስት ወር አካባቢ ልጅ ሆኖ ጎረምሳ ሆኗል ስለአባቱ እሱ ሰምቷል ዜና? ምን አለ ናፍቆት? እንዳጋጣሚ ሆኖ ትምህርት ቤት ከላኩት በኋላ ነው ይህንን ዜና የሰማሁትና አልሰማም። ብቻዬን ነው የሰማሁት። ኢትዮጵያ ተደውሎ የሰማሽ ዜና ምን ይመስል ነበረ? ምን ነገሩሽ? ጓደኞቼ ይደውላሉ የእንኳን ደስ ያለሽ ደስ ብሎናል የሚል ዜና ነው እየነገሩኝ ያሉት። እነሱም እንደ ማንኛውም ሰው ከዚህ ከሚዲያው ላይ ነው ያዩት የተለየ ነገር አልያዙም፣ እና ደስታቸውን ለመግለጽ ያህል ብቻ ነው እየደወሉልኝ ያሉት። እንደው በመጨረሻ የምትዩው ነገር ካለ በዛው ሀሳብ ይላጠቃል። እኔ ዛሬ ባየው ዜና በጣም የተደሰትኩት፣ በግሌ ትልቁ ደስታዬ ደግሞ ለልጃችን ናፍቆት ነው። ሌላውን እስክንድር ከስሮቱ ድምፁን ከሰማ በኋላ ብናገር ይቀለኛል። በአጠቃላይ ግን ተናገሪ ካልከኝ የምለው በአመለካከታቸው እና በአስተሳሰባቸው የታሰሩ የህሊና የፖለቲካ እስረኞች ተፈተው አንድ አይነት ደስታ የምንደሰትበት ጊዜ እንዲያደርግልን ነው ይህንን ነው የምመኘው። በጣም እኔም በዶይቼ ቬለ አድማጮች ስም ጋዜጠኛ ሰርካለም ፋሲል የጋዜጠኛ እስክንድር ነጋ ባለቤት ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ።